ሀገርኛ ሪፖርት። ሰላም፣ ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁ? ዛሬ በሳምንታዊው ዘገባችን በሀገራችን ሰሞኑን ግዝፍ በነሳውና በሀገር ውስጥም ሆነ በውጭ ሀገር ባሉ ኢትዮጵያውያንና መላው ዓለምን ትኩረት የሳበውንና ሰኔ አስራ አራት ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት የተካሄደውን ስድስተኛውን አጠቃላይ ምርጫ ለመቃኘት መሰናዷችንን አጠናቀናል። አብራችሁን ቆዩ። ኢትዮጵያውያን ከ1997 ዓመተ ምህረት ሀገር አቀፍ ምርጫ ወዲህ ሕዝቡ በነቂስ ወጥቶ ድምፁን የሰጠበትን ምርጫ አካሂዳለች። በአዲስ አበባም ሆነ በተለያዩ የሀገሪቱ ክፍሎች በተካሄደው ምርጫ ነዋሪዎች በስፋት በመሳተፍ ድምፃቸውን ከመስጠታቸውን ባሻገር በነጋታው ሰኔ አስራ አምስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ድምፅ በሰጡባቸው ጣቢያዎች የተገለጹ ውጤቶችን በጉጉትና በአንክሮ ሲከታተሉ ተስተውሏል። የምርጫ ሂደቱን በተለይም በአዲስ አበባ በርካታ የምርጫ ጣቢያዎች መጓተቶች ገጥሞት የነበረ ሲሆን በበርካታ የሀገሪቱ አካባቢዎችን መሰል ችግሮች በማጋጠማቸውም የድምጽ መስጫ ሰዓቱ ለወትሮ ያበቃበት ከነበረው ምሽት አስራ ሁለት ሰዓት ለተጨማሪ ሶስት ሰዓታት እንዲራዘም አስገድዷል። የድምጽ መስጫ ወረቀት እጥረትም በአዲስ አበባ የተወሰኑ የምርጫ ጣቢያ ሲያጋጥም ይህ ሁኔታ በሲዳማ በጋምቤላና በቤንሻንጉል ጉምዝ የምርጫ ጣቢያዎችም በስፋት መስተዋሉ የድምጽ አሰጣት ሂደቱ ተቋርጦ በነጋታው እንዲካሄድ ገዳጅ ሁኔታዎችን ፈጥሮ ታይቷል። በብዙ ሀገራዊ ፈተናዎች ውስጥ የተካሄደው ሀገር አቀፍ ምርጫ በዚህ ልክ ህዝባዊ ተሳትፎን ያስተናግዳል ተብሎ ባይጠበቅም፣ ነገር ግን የተገመተው ቀርቶ ያልተጠበቀው ሆኖ ምርጫ በተከናወነባቸው የምርጫ ጣቢያዎች ንቁ የመራጮች ተሳትፎዎች ተከናውነዋል። ከምርጫው በኋላም እየወጡ ያሉ የቅድመ ምርጫ ጊዜያዊ ሪፖርቶች እንደሚያመለክቱት ይህንን በህዝብ በእርግጥም ለትንበያ አስቸጋሪ መሆኑን በገሃድ ያሳየ ስለመሆኑ እየተነገረ ነው የኢትዮጵያ ብሔራዊ የምርጫ የሚያወጡ አጠቃላይ ሪፖርት እንደተጠበቀ ሆኖ ምርጫውን ለመታዘብ በኢትዮጵያ የተገኙት አህጉራዊ ተቋማትም ባወጧቸው የቅድመ ምርጫ አንደኛ ደረጃ መግለጫዎች ሰላማዊና ዲሞክራሲያዊ ምርጫ ነው ሲሉ አሞካሽተዋል። ከነዚህ ውስጥም የአፍሪካ ህብረት የምርጫ ታዛቢ ቡድን አንደኛው ነው። የአፍሪካ ህብረት የምርጫ ታዛቢ ቡድን መሪና የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባ ሳንጆ ሪፖርቱን አስመልክተው እንደተናገሩት ታዛቢ ቡድኑ ከምርጫ ቅስቀሳው አንስቶ እስከ ምርጫ ዕለት ያለውን ሂደት መከታተሉን ጠቅሰው ታዛቢ ቡድን መሪ የፀጥታ ችግር ካሉባቸው አካባቢዎች በስተቀር የቀስቀሳ ሂደቱ በፓርቲዎች ዘንድ ፍትሐዊነትን የጠበቀ ነበር ብለዋል። የኢትዮጵያ መንግስት ምርጫው ሰላማዊ እንዲሆን ያደረገው ጥረትም የሚመሰገን መሆኑን ነው የገለጹት። በምርጫ ሁለት ሁሉም ባለድርሻ አካላት ያሳዩት ተሳትፎ መልካም ነበር ያሉት የቡድን መሪው ኢትዮጵያ ተአማኒና ሰላማዊ ምርጫ አካሂዳለች ብለዋል። ዓለም አቀፉ ማህበረሰብ ኢትዮጵያ ለዲሞክራሲ እድገት የምታደርገውን ጥረት እንዲያግዝም ኦሉሴጎን ኦባሳንጆ ጥሪ ሰዓት ቀርበዋል። ጊዜ ያካሄደችውን ጠቅላላ ምርጫ በአብዛኛው የሀገሪቱ አካባቢዎች የተረጋጋና ሰላማዊ ድርብ ተላብሶ መካሄዱን ታዝቢያለሁ ስል ሪፖርት ያወጣው ደግሞ የምስራቅ አፍሪካ ተጠባባቂ ያህል ምርጫ ታዛቢ ቡድን ነው። ቡድኑ በአራት ክልሎች እና በሁለት ከተማ አስተዳደሮች በአንድ መቶ ዘጠና የምርጫ ጣቢያዎች ተገኝቶ የምርጫውን ሂደት መታዘቡን ገልጿል። በዚህ መሰረት ባወጣው የመጀመሪያ ሪፖርት ከምርጫ ጣቢያዎች በወቅቱ መከፈት የምርጫ ሂደት የመዝጊያና ቆጠራን ማዕከል አድርጎ አደረገው የመታዘብ እንቅስቃሴ የምርጫ ሂደቱ በአመዛኙ ሰላማዊ ሁኔታን የተላበሰ እንደነበር ገልጿል። የምርጫ ታዛቢ ቡድኑ ኃላፊ አምባሳደር አብዱላሂ አወል አሊ እንደገለጹት ሂደቱ በጠንካራ መገናኛ ብዙሃን ዘገባ የታጀበ ንቁ የሲቪክ ማህበረሰብ ተሳትፎ የታየበት ነበረ። የምርጫ ጣቢያዎች በወቅቱ የመከፈት ሂደቱን ቡድኑ ከተመለከታቸው ጣቢያዎች ውስጥ ሰማንያ አንድ በመቶ የሚሆኑት በታቀደ ት መሰረት የተከፈቱ ናቸው ብለዋል። የምርጫ ቁሳቁስ ስርዓትም በአመዛኙ በቂ ቢሆንም የተወሰኑ ጥረት ማጋጠሙን መታዘባቸውንም ጠቁመዋል። የተሻለ የሴቶችና የወጣቶች ተሳትፎ መታየቱም የሚበረታታ ተግባር ነበር ብለዋል። በጥቅሉ በቡድኑ ቅኝት በተደረገባቸው አካባቢዎች አጠቃላይ የምርጫ ሂደቱ በሰላማዊ ድባብ ውስጥ ሆኖ የተካሄደ መሆኑን ገልጸዋል። ከመራጮች ብዛት ጋር ተያይዞም የተደረገው የሰዓት ጭማሪ ውሳኔው ሚዛናዊነትን የተላበሰ እንደነበርም አውስቷል። የኮቪድ-19 ወረርሽኝን የመከተል ሲቃኙም በርካታ ሰው ማስክ አድርጎ ቢታይም ርቀትን በመጠበቅ ረገድ ግን ችግሮች ነበሩ ብለዋል። አምባሳደር አብዱላሂ በሁሉም ባለድርሻ አካላት ዘንድ መደረግ ቢችሉ የተሻሉ ነበር ያሏቸውን ተጨማሪ ጉዳዮችም አንስተዋል። የቡድኑ ምክትል ዋና ኃላፊ ህዋምም ከመገናኛ ብዙኃን አንዳንድ አካባቢዎች ዘንድ ግርግር ሲፈጠር ማስተውላቸውን አውስተዋል። ከታዛቢዎች መካከል አሊ ሰይድ አሊ በበኩላቸው የኢትዮጵያ መንግስት ስራቸው የተቃና እንዲሆን ያደረገው ትብብርም ምስጋና አቅርበዋል። በዚህ መሰል አውንታዊ መግለጫዎች የታጀበው ስድስተኛው ሀገራዊ ምርጫ በታዛቢዎች ብቻም ሳይሆን በገዢ ፓርቲ ብልጽግናም ጭምር ተገምግሟል። ጠቅላይ ሚኒስትር አብይ አህመድ የብልጽግና ስራ አስፈጻሚ ኮሚቴ የስድስተኛ ሀገራዊ ምርጫ ሂደት ሂደትን መገምገሙን አስታውቀዋል ግምገማው በቅድመ ምርጫ ዝግጅት በምርጫ ክንውን በህዝብ ተሳትፎና በአጠቃላይ የምርጫ ሂደት ላይ ያተኮረ እንደነበረ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ላይ አስፍረዋል ኮሚቴው ከጠቅላላ ሂደቱ ጋር በተያያዘ ደካማና ጠንካራ ጎኖችንም ለይቷል ብሏል ስራ አስፈጻሚ ኮሚቴው በሰላምና ደህንነት እንዲሁም በቀጣይ መሰራት ባለባቸው ጉዳዮች ላይ አቅጣጫ ማስቀመጡንም ነው ጠቅላይ ሚኒስትር አብይ የገለጹት ከዚህ አልቀደሙ በሀገሪቱ ከታየው ሰላምና መረጋጋት መጥፋት አንጻር በብዙዎች ዘንድ ሰላማዊና የተረጋጋ ምርጫ ማከናወን ላይ እክል ሊገጥሞ ይችላል ተብሎ የተፈራለት ሀገራዊ ምርጫ በጸጥታ ስጋትና ሌሎች ችግሮች ምርጫ ካልተከናወነባቸው የምርጫ አካባቢዎች ውጭ ይህ ነው የተባለ ችግርን ስለማስተናገዱ አልተዘገበም። በተለይም በትግራይ ክልል ያለውን አለመረጋጋትና ጦርነት እንዲሁም በኦሮሚያ ክልል የተፎካካሪ ፓርቲዎች አባላት መታሰርና ከምርጫው ፉክክር ራሳቸውን ማግለላቸውን ተከትሎ ችግሮች ሊከሰቱ ይችላሉ የሚሉ ስጋቶች በብዙ ዘንድ የነበረ ቢሆንም ይህ ልዩ ዘገባ እስከተጠናቀረበት ሰዓት ድረስ ግን የከፈ የጸጥታ ችግር ሪፖርት አልተደረገም። ከዚህ ጋር ተያይዞ የቀረበው ለየት ያለው ሪፖርት ደቡብ ክልልን የተመለከተ ሲሆን በደቡብ ክልል ከምርጫ ጋር በተያያዘ አንድ መቶ ዘጠና አራት ተጠርጣሪዎችን በቁጥጥር ስር ማዋሉን የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንዳስታውቀው ተጠርጣሪዎቹ በቁጥጥር ስር ያሉት በክልሉ በሚገኙ የተለያዩ አካባቢዎች የምርጫ ህጉን የሚጻረሩ ተግባራትን ሲያከናውኑ በማግኘት ነው ብሏል። ቁጥጥር ስር ከዋሉ ተጠርጣሪዎች መካከል እንደ የጥፋታቸው መጠን ክብደት ገሚሶቹ በምክር ሲታለፉ፣ የተቀሩት ደግሞ ለፍትህ አካል እንዲቀርቡ መደረጉን ነው የደቡብ ክልል ፖሊስ ኢንተርፕራይዝ ኮሚሽነር ነብዩ ኢሳያስ ያስታወቁት ይህ ምርመራ ቡድን ማከናወናቸው ስራዎችም ከቅድመ ምርጫ አንስቶ እስከ አሁን እስካለንበት ጊዜ ድረስ አንድ መቶ ዘጠና አራት የሚሆኑ ሰዎችን ከምርጫ ጋር የተያዙ ወንጀሎችን ፈጽመው በቁጥጥር ስር አውያለው ብለዋል። በቁጥጥር ስር ከዋሉት ውስጥ አንድ መቶ ሶስት የሚሆኑትም ተገቢው ምክር ተሰጥቷቸው የተለቀቁ ሲሆን ከዚህ ውጭ ግን ዘጠና አንድ የሚሆኑት ምርመራቸውን አጣርተን ለህግ የማቅረብ ስራዎችን እየሰራ ነው ብለዋል። አብዛኞቹ ተጠርጣሪዎች በሕግ ሊያዙ የቻሉት የተወዳዳሪዎችን ምስል የያዙ ወረቀቶችን በመቅደድ በድጋሚ ድምፅ ለመመስጠት በመሞከርና በምርጫ ሂደቱን በማወቅ ተጠርጥረው መሆኑን ኮሚሽነሩ አስረድቷል። በሕግ ጥላ ስር ከሚገኙ ተጠርጣሪዎች መካከል ሐሰተኛ የድምፅ መስጫ ወረቀቶችን በፎቶኮፒ ማሽን በማባዛት ድምፅ ለመስጠት ሲንቀሳቀሱ የነበሩ እንደሚገኙበትም ጠቅሷል። የምርጫው ቀን ሰኔ አስራ አራት ከሐሰተኛ የድምፅ መስጫ ወረቀቶችን ለማዘጋጀት የሞከሩ ሰዎችም በቁጥጥር ስር አውለናል ብለዋል። ይኸው የሆነውም ጉራጌ ዞን ማረቆ ወረዳ ውስጥ አምስት ሰዎች ይህንን ሲያዘጋጁ ከተዘጋጀው የህሰት ሰነድና ፎቶኮፒ ማሽን ጋር በቁጥጥር ስራ ውለናቸዋል ብለዋል። በዚህ ረገድም ምርመራ እየተካሄደባቸው ይገኛል። አጠቃላይ ሀገራዊ ምርጫውን አስመልክቶ ሪፖርት ያወጣው የፌዴራል ፖሊስም የሚከተለውም ብለዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል ከአዲስ አበባ በሰጡት ጋዜጣ መግለጫ የምርጫውን ሂደት ለማደናቀፍ ውስን ቦታዎች ላይ የተደረጉ ሙከራዎችም ከሽፈዋል ብለዋል። በሁለቱ የምርጫ ጣቢያዎች በተፈጠረው ሁከት ፀረ ሰላም ያሏቸውን ኃይሎች ላይ እርምጃ ወስደናል ብለዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ሊበን ጃዊ ወረዳ ቡርቃ በሚባል አካባቢ ላይ ሸኔ በተባሉ ታጣቂ ቡድን ምርጫውን የማወቅ ሙከራ ተደርጎ ተወስዷል ባሉት አጸፋዊ እርምጃም ምርጫውን ማስቀጠል መቻሉን ገልጸዋል። በቶክስ ልውውጡም የጸጥታ አስከባሪን አካላት ህይወት ማለፉን አረጋግጠዋል። እዛው ምዕራብ ሸዋ ጥቁር እንጭኒ በታጣቂዎች አምቡላንስ ላይ በተከፈተ ቶክስም የሾፌሩ ህይወት አልፏል ብለዋል ኮሚሽነሩ። በማዕከላዊ ጎንደር እና ደቡብ ወሎ በምርጫ ቦርድ የቀረቡ ሁለት ጉዳዮች በምርመራ ላይ ናቸውም ብለዋል። ኮሚሽነር ደመላሽ ባለፈው ሰኞ በአዲስ አበባ ራዲሰን ብሉ ሆቴል ሞቶ የተገኙትን አሜሪካዊ ጆን ማርሽ ባረፉበት ሆቴል በተፈ ዊ ሞት ማረፋቸውን ተከትሎ አስክሬን ምርመራ መረጋገጡንም የፌዴራል ፖሊስ ኮሚሽን ኮሚሽነር ተናግረዋል። ምርጫውን ለማወቅ አሲሯር የተባሉ አንድ መቶ ሀያ ሶስት ሰዎችም በቁጥጥር ስር ውለው አርባ ሁለቱ ላይ ቀለል ያሉ ቅጣቶች መተላለፋቸው ተነግሯል። ከምርጫ ጣቢያው የድምጽ መስጫ ሳጥን ወደ ማዕከል እየተሰበሰበ እንደሆነ ያስታወቀው ደግሞ የኢትዮጵያ ብሔራዊ የምርጫ ቦርድ ነው። ብሔራዊ የምርጫ ቦርድ የማህበራዊ ሚዲያ አንቂዎችም ከኔ ውጪ የምታወጧቸው ጊዜያዊ መግለጫዎች አግባብነት የሌላቸው በመሆኑ ጥንቃቄ እንድታደርጉ የሚል ማስጠንቀቂያ አውጥቷል። በኢትዮጵያ በአብዛኛው የምርጫ ክልሎች ከጣቢያዎች የተሰበሰበው ድምፅ የማዳመር ስራ እየተሰራ መሆኑን ነው የኢትዮጵያ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ትናንትና የተናገሩት። ሰብሳቢዋ በስድስተኛው ሀገራዊ ምርጫ አጠቃላይ ሂደት ዙሪያ መግለጫ ሰጥ በመግለጫውም በአማራ ክልል ይብዛ አስራ አንድ ምርጫ ጣቢያዎች እንዲሁም በአፋር ደሎን የምርጫ ክልል ከጣቢያ ወደ ምርጫ ክልል እስካሁን ድረስ ድምፆች እንዳልደረሱ ተናግረዋል። በተጨማሪም በሲዳማ አርቤጎና የተወሰኑ ምርጫ ጣቢያዎች ወደ ምርጫ ክልል አለመድረሳቸውን ገልጸው በተወሰኑ የሀገሪቱ አካባቢዎች በሚገኙ ምርጫ ክልሎችም ውጤት ይፋ መደረጉን አክለዋል። በምርጫ ህጉ መሰረት ድምጽ በተሰጠ በአምስት ቀናት ውስጥ በምርጫ ክልል ደረጃ ውጤት እንዲገለጽ ይጠበቃል ያሉት ሰብሳቢያ ሁሉም በተያዘው ቀን እንዲገ- ድጋፍ በመደረግ ላይ መሆኑን ተናግረዋል። አሁን ላይም ስድስተኛው ሀገራዊ ምርጫ የውጤት ማጠቃለያ ስራ እየተሰራ መሆኑን ጠቅሰው ብዙዎቹ ውጤቶች እየደረሱ መሆኑንም አንስተዋል። ውጤቶቹ ጊዜያዊ መሆናቸውን አመላክተው የምርጫ ክልሎቹ ውጤቱን ለማሳወቅ ሁለት ቀናት መቅረታቸውን አስረድተዋል። ውጤቱ ካጠቃለሉና ይፋ ካደረጉት መካከል በአዲስ አበባ የምርጫ ክልል አስራ አምስት ሙሉ ውጤቱን ጨርሶ ለእኛ ልኳል ያሉት የምርጫ ታዛቢዎች ሪፖርታቸውን ይፋ ማድረጋቸውን ገልጸው ይህም የሚያስመሰግን ነው ብሏል። ተደርጓል። በስድስተኛው ሀገራዊ ምርጫ ሀገረ በቀል ታዛቢዎች ተሳትፏቸው የላቀ እንደነበርም አውስተዋል። በየቦታው የፖለቲካ ፓርቲዎች የሚያጋጥማቸውን ችግር ለመፍታትም ዴስኮች ተዘጋጅተው እየሰራን ነው ብለዋል። በፓርቲዎች ብዙ ቅሬታዎች ቀርበዋል። አንዳንዶቹ በጥልቀት የሚመረመሩ ናቸው። ሌሎቹ ደግሞ በምርጫው ጥራት ላይ የሚፈጥሩት ችግር የሌሉ ናቸው። በእኛ ደረጃ የሚታዩትን እናያለን ብለዋል። በታዛቢዎች የቀረበው ሪፖርቶችም ገንቢዎች የነበሩ ናቸው ያሉ ሲሆን አንዳንዶች ግን ዝርዝር ጉዳዮችን አላቀረቡም ብለዋል። የቀረቡ አቤትቶችን ቦርዱ ይመረምራል ያሉ ሲሆን አልፎ አልፎ ጣቢያዎችንና ውስን ቦታዎችን ያልገለጹም ናቸው ሲሉ ተናግረዋል። ከፊል አቤትቶችም ምርጫ ቦርድን የሚመለከቱ አለመሆናቸውን ጠቁመዋል። በኦሮሚያ ክልል ነገሌም ግድፈት ተፈጽሟል። ምርጫ ክልል በህትመት ምርጫ ችግርም እንዳይካሄድ ቢወሰንም በምርጫ ክልሉ አንድ መቶ የምርጫ ጣቢያዎች ድምፅ ተሰጥቷል ያሉት ድምፁ ለሙሉ ውድቅ ይሆናል ያሉት ኃላፊዋ የቦርዱን ውሳኔ ችላ በማለት ድምፅ ያሰጡትም በህግ ይጠየቃሉ ያሉት። አጠቃላይ ሀገር አቀፍ ምርጫ ውጤት ምን ይዞ ይመጣል? ድህረ ምርጫና ስጋቶቹስ እንዴት ያልፋሉ? ቀጣይ ቀናት የሚወሰናቸው ይሆናሉ። ስድስተኛውን ሀገር አቀፍ ምርጫውን አስመልክተው ያጠናቀርነው ዘገባ ግን በዚሁ ተቃዋጭቷል። ለኤስቢኤስ ሬዲዮ በፍቃዱ አባይ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።